የትምህርታችን ርዕስ ክርስትናችን በዓለም ፊት የሚል ነው። ክርስትናችን በዓለም ፊት የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ አራት ከቁጥር አምስት እስከ ስድስት የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ አራት ከቁጥር አምስት እስከ ስድስት ዘመኑን እየዋጃችሁ በውጭ ባሉቱ ዘንድ በጥበብ ተመላለሱ። ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። እንደገና አነበዋለሁ። ዘመኑን እየዋጃችሁ በውጭ ባሉቱ ዘንድ በጥበብ ተመላለሱ። ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን እንድትይዙልኝ የምፈልገው ጥቅስ ነው። ቢቻል በቃላችሁ ብትይዙት፣ ማለት በቃል ከመያዝም ባሻገር የሕይወታችን መመሪያ ልናደርገው የሚገባን ታላቁ ለሚቀጥሉት እግዚአብሔር በረዳን ሶስት ክፍሎች፣ ሶስት ትምህርቶች የምንማረው ይሄንን ጥቅስ ብቻ ይሆናል። ዛሬ የምንማርበት ርዕስ ዘመንን ማወቅና መጠቀም የሚል ርዕስ ይሆናል። የሚቀጥለው ጊዜ ደግሞ እግዚአብሔር በፈቀደ ጊዜ ስንገናኝ የምንማረው በጥበብ መመላለስ የሚል ይሆናል። ሶስተኛው በጸጋ የተቀመመ ንግግር የሚል ይሆናል። ሶስት ትምህርቶችን ነው የምንማረው። ትምህርቱ በሙሉ የሚያተኩረው በዚህ ርዕስ ላይ ይሆናል ማለት ነው። ለአባቶቻችን፣ ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማይታት ሚስጢሩን፣ ጥበቡን የገለጸ አምላክ ለእኛም ይግለጽልን። ሐዋርያው ቅዱስ ጳውሎስ ለቆላሲስ ሰዎች የላከው መልእክት ነው። በነገራችን ላይ ከሐዋርያው የሐዋርያው የቅዱስ ጳውሎስ መልእክታት በብዙ ክፍል ይከፈላሉ። አንዳንዶቹ ለሰዎች፣ ለግለሰቦች የተላኩ ናቸው። በተለይ ለቤተ ክርስቲያን መሪዎች የተላኩ ናቸው። ቤተ ክርስቲያን አመራርን የሚያሳዩ ናቸው። አንዳንዶቹ መልእክታት ደግሞ ሐዋርያው በእስር ቤት ሆኖ ሳለ ከእስር ቤት የጻፋቸው ደብዳቤዎች ናቸው። ከእስር ቤት የላካቸው መልእክቶች ናቸው። በዚህ ምክንያት የእስር ቤት ደብዳቤዎች የሚባሉ አሉ። ለምሳሌ የኤፌሶን መልእክት፣ ፊልጵስዩስ መልእክት፣ ቆላስይስ መልእክት ሐዋርያው ቅዱስ ጳውሎስ በእስር ቤት ሳለ የላካቸው መልእክታት ናቸው። ሐዋርያው ለቆላስይስ ቤተ ክርስቲያን ብዙ ምክር ከመከራቸው በኋላ ብዙ ነገር ከነገራቸው በኋላ ክርስትናቸውን በዓለም አደባባይ የሚገልጡበትን መንገድ ይነግራቸው። የተወደዳችሁ አባቶች፣ እናቶች፣ የቱንም ያህል ኑሯችንን እንደብቀው፣ የቱንም ያህል በጥንቃቄ እንኑር፣ ስማችን ሁልጊዜ ውጭ ነው፣ በመልካምም ይሁን በክፉ። ስለዚህ ጥያቄው እንዴት አድርጌ ህይወቴን ልደብቀው አይደለም። እንዴት አድርጌ ኑሮዬን ልደብቀው አይደለም። ኑሮዬን ሌሎች ሲያዩት፣ ህይወቴን ሌሎች ሲያዩት፣ ሌሎች ሲመለከቱት ምን አይነት ኑሮ ነው፣ ምን አይነት ህይወት ነው፣ ምን አይነት መልክ ነው ያለው የሚል ይሆን ያ የኛ የግል ኑሮ ብቻ የሆነ ማደባባይ ሲወጣ ከእኛ ጋር አብረውን ያሉንን ሰዎች በሙሉ ስም የሚያስጠራ ይሆናል። ልጆች ከሆንን ወላጆቻችንን የምናስጠራ እንሆናለን። አይ የከሌ ልጅ አይደለም እንላለን። ሚስት ከሆንን የባሎችን ስም እናስጠራለን። ባል ከሆንን የሚስቶችን ስም እናስጠራለን። ወይንም ደግሞ በክርስትናችን የአምላካችንን ስም እናስጠራለን። ሁልጊዜ ስማችን፣ ህይወታችን፣ ታሪካችን አደባባይ ሲወጣ የግል ሕይወታችን እዚያ ላይ ያበቃ። ስለዚህ ዛሬውን ሆኖ ማለት ነው መነጋገር ያለብን ኑሮዬንና ሕይወቴን ክርስትናዬን እንዴት ነው መግለጽ ያለብን? ሐዋርያው ቅዱስ ጳውሎስ ሁልጊዜ መልእክታቱን ሲጽፍፍ መጀመሪያ ወንጌል ምን እንደሆነ ያብራራል። ክርስቶስ ለምን እንደመጣ ይነግረናል? ከዚያ በኋላ ያንን እምነት እንዴት መኖር እንዳለብን ያስተምረን ብዙ ጊዜ የምንለው ነው። ቤተ ክርስቲያናችን የእምነት ድሃ አይደለችም። ቤተ ክርስቲያናችን የእውቀት ድሃ አይደለችም። ችግሩ ግን ብዙዎቻችን ይህን ካባቶቻችን የተቀበልነውን እምነት ይህን ካባቶቻችን የተቀበልነውን እውነት በኑሯችን፣ በትዳራችን፣ በግል ሕይወታችን እንዴት አድርገን እንደምንኖረው በጣም ይቸግረናል። በዚህ ምክንያት ደጋግመን የምንለው ነው። እኛ ኦርቶዶክሳውያን የእምነት ድሃ አይደለንም። በምግባር ግን ብዙ ጉድለት አለ። በምግባር ግን ብዙ ጉድለት አለ። ስለዚህ ነው ቅዱስ ጳውሎስ በእያንዳንዱ ትምህርቱ ላይ ያንን እምነታችንን እንዴት በስራ ማዋል እንዳለብን በጥንቃቄ የሚያስተብ። ስለዚህም ለቆላስይስ ክርስቲያኖች ነገራቸው። ክርስቶስ የባህሪ አምላክ እንደሆነ ከአብ ከመንፈስ ቅዱስ ጋር እኩል እንደሆነ እርሱን እንደምንሰብከው እርሱን እንደምናስተምረው ተናገረ። ተናገረና በሉ እንግዲህ ለእኔም ጸልዩልኝ እንዴ ነው ያላችሁ። የወንጌሉን ቃል እንድናገር ጸልዩልኝ ካለ በኋላ ዘመኑን እየዋጃችሁ ቃል በውጭ ባሉት ዘንድ በጥበብ ተመላለሱ ለሚጠይቋችሁ መልስ ለመስጠት የተዘጋጃችሁ ከሆኑ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በምን ይሁን፣ በጸጋይ። ዘመኑን እየዋጃችሁ ተመላለሱ። ምን ማለት ነው ዘመንን መዋጅ? ዘመን ማለት ነው። ዘመን የሚለውን ቃል በመዝገበ ቃላቱ ፍች ከወሰድን ወቅት፣ ጊዜ ማለት ነው። መዋጀት ማለት እንደገና መግዛት። አንዳንዴ እዛ ኢትዮጵያ አንድ አሮጌ ተራ ማለት አሮጌ መኪኖች የሚሸጥበት አካባቢ አለ። መጥፎ አካባቢ ነው። ስሙ አጓጉል ነው። በጣም መጥፎ ነው እና እዚያ አካባቢ ሰዎች አንዳንዴ ለጉዳይ ሄዱና መኪናቸውን አቁመው ወረድ ብለው አንድ ቦታ ደርሰው እስከሚመለሱ የመኪና ዕቃቸው የለም እና ወዲያው አምጥቶ ሰውየው መልሶ አባባ የመኪና ዕቃ ይገዛሉ? ይላቸዋል። አይኑን አፍጥቶ እኮ ያን የገዛውን ማለት ቀድሞ የራሱ ንብረት የሆነውን ዕቃ በገንዘቡ ሰውየው ምን ያደርገዋል? ይዋጀዋል። በገንዘቡ ይገዛው፣ በጉልበቱ ይገዛው። አንዳንዴ አንዳንድ ሰዎች እዚህ ሀገርም እንደዛ ያደርጋሉ፣ አይደል አንድ ዕቃ ጠፍቶ እኛ ጋር ነው ያለው ይላሉ። ለምሳሌ ሴልፎን ከሆነ ወይም ሌላም ከሆነ እና ገንዘብ ከሰጠህን እንመልስልሃለን ይላሉ። ገንዘብ ሰጠህን እንቀበላለን፣ ያለ እንዋጀዋለን፣ መልሰን እንገዛዋለን። ስለዚህ ሐዋርያው ቅዱስ ጳውሎስ ምንድነው የሚለው? ዘመናችሁን መልሳችሁ ምን በሉት ይላል። ግዙት ይላል። ዋጁት ይላል። ለምንድን ነው እንዲህ ያለው? ለምንድን ነው ዘመናችን ከኛ ጋር ከኛ ማንነት ጋር ምን ግንኙነት አለ? ስለዚህ ነገር ከመናገሬ በፊት ስለ ዘመን ሶስት ነገር ልናውቅ ይገባናል። ሁልጊዜ ስለምንኖርበት ሕይወት ስለምንኖርበት ወቅት ስናስብ ሶስት ነገሮችን ልንገነዘብ ይገባል። የመጀመሪያው ነገር እግዚአብሔር ክብሪ ግባውና አምላካችን እግዚአብሔር የዘመናት ጌታ ነው። እግዚአብሔር የዘመናት ጌታ ነው። ይሄን አሁን የምንኖርበትን ዘመን ይሄን አሁን ያለንበትን ቅጽበት ይሄን አሁን ያለንበትን ጊዜ ሰዓት፣ ዓመት፣ ቀን የሚከብርበት የሚገዛው የሁሉ ባለቤት የሆነው ማን ነው? ማን ነው እግዚአብሔር። ብዙዎቻችን እንሳሳትና እኔም ራስ ብዙ ጊዜ የምንለው አ እነሱማ የዘመኑ ጌቶች ናቸው እንላለን። እግዚአብሔር ይቅር ይበል። እሱንም ማከሌንማ ጊዜ አንስቶታል እንላለን። ጥሩ ፈሊጥ ነው እንጠቀምበታለን። ግን እውነት አለ። የዘመን ጌታ ማን ነው? እግዚአብሔር በመዝሙረ ዳዊት መቶ አንድ ላይ እንዲህ የሚል ቃል እናገኛለን። መዝሙረ መዝሙረ ዳዊት መቶ አንድ ላይ በጣም የታወቀ ጸሎት ነው፣ አባቶቻችን የሚወዱት አባቶቻችን የሚያከብሩት ጸሎት ነው እና እዚያ ጸሎት ላይ ምን ይላል? የዘመኔን አነስተኛነት ንገረኛል። ቅዱስ ነው ማለት ቅዱስ ዳዊት፣ የሚገርም የዘመኔን አነስተኛነት ንገረኛል በዘመኔ ሁኔታ አትውሰደኝ። ዓመቶችህ ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሠረተ፣ ሰማያትን የእጅህ ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመቶችህም ከቶ አያልቁም። አንተ ግን ያው አንተ ነህ። ዓመቶች ከቶ ዘመንና ዓመት ተጽዕኖ የማያደርግበት በዚህ ዓለም ላይ ማን ነው ያለ? ማነው፣ ማነው? የትኛው ንጉሥ ነው? የትኛው ሀብታም ነው? ዛሬ የማነው እዚህች ያለችዋ ከተማ? በጣም የሃሊውድ አክተሮች በብዛትም የኖሩባት ሲቲ ቤቨርሊ ሂልስ ዶክተሮች በጣም የበለጸጉት በምን እንደሆነ ታውቃላችሁ አይደለ? ፊትን፣ ቆዳን በመገሽለጥ እንደገና በመስፋት እንደገና በመገሽለጥ እንደገና በመስፋት። አይሆንም ግን፣ የቱንም ያህል ቆዳ ተገሽልቆ እንደገና ይሰፋ፣ ይጠገም፣ ከሌላም ቦታ መጥቶ ይጣፍበት፣ ምንም ይበልበት፣ ዘመን እኛነታችንን ምን ያደርገዋል? ይለውጠው። ብዙዎች ሁለንተናቸው እንዳለ እንዲኖር በጣም ይፈልጋሉ። የሰው ትግሉ ከጊዜ ጋር፣ የሰው ትግሉ ከዘመን ጋር፣ የምንታገለው ከዘመን ጋር ግን ከዘመን ተጽዕኖ ነፃ የወጣ ማንም የለም። በገንዘቡ ብዛት ይሁን በእውቀቱ ይሁን በግዝፈቱ ይሁን በኃይሉ ይሁን እኛ ላይ ይታወቀን ይችላል እንጂ አሁን ከእኛ ርቀው ያሉት እንኳን ፀሐይ፣ ከዋክብት፣ የተለያዩ ዓለማት ይለወጣሉ። ጸንቶ የሚኖር ማንም የለም። ጸንቶ የሚኖር ማን ብቻ ነው? እግዚአብሔር አንተ አለ፣ ቅዱስ ዳዊት። መቼም መቼ አንተ ነህ፣ ዓመቶችም ከቶማ ሁሉን እንደ መጋረጃ ትቀይራቸዋለህ፣ ይለወጡማል። አንተ ግን ያው አንተ እግዚአብሔር፣ ይክበር ይመስገን፣ የማይለወጥ የማያረጅ አምላክ። ስለዚህ የዘመናት ጌታ ማን ነው? እግዚአብሔር። ሁለተኛው ልናውቀው የሚገባል ሁልጊዜ ስለ ዘመን ሲነሳ የተወደዳችሁ አባቶች፣ እናቶች፣ ዘመን ሲነሳ እግዚአብሔር ዘመናትን የሰጠው ለማን ነው? ለእኛ ነው። ይሄን ደግሞ እንዳትረሱ። ይሄንን ወቅት ይሄንን ዘመን ይሄንን ጊዜ እግዚአብሔር ለሌላ ፍጡራን አልሰጠም። ይሄንን ወቅት ይሄንን ጊዜ ይሄንን ዘመን እንድንጠቀምበት እግዚአብሔር የሰጠው ለማን ነው? ለማን ነው የሰጠው? ለኛ ነው እግዚአብሔር የሰጠው። በመጽሐፈ መክብብ ላይ ሁላችሁም በጣም የምታውቁት አባባል አለ። መጽሐፈ መክብብ ምዕራፍ 4 ላይ መጽሐፈ መክብብ ምዕራፍ 4 ይቅርታ፣ ምዕራፍ ሶስት ላይ ቁጥራን እንዲህ ይላል። ለሁሉ ዘመን አለው። ለሁሉ ዘመን አለው። ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለውን ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስ ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራት ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅ ጊዜ ዋይ ለማለት ጊዜ አለው ለመዝፈን ጊዜ አለው ድንጋይን ለመጣን ጊዜ አለው ድንጋይን ለመሰብሰብ ጊዜ አለው ለመተቃቀፍ ጊዜ አለው ከመተቃቀፍ ለመራቅ ጊዜ አለው ለመፈለግ ጊዜ አለው ለማጥፋት ጊዜ አለው ለመጠበቅ ጊዜ አለው ለመጣል ጊዜ አለው ለመቅደድ ጊዜ አለው ለመስፋት ጊዜ አለው ዝም ለማለት ጊዜ አለው ለመናገርም ጊዜ አለው ይህንና ዝቅ ብሎ ምን ይላል እግዚአብሔር የሰው ልጆች ይደክሙበት ዘንድ የሰጣቸውን ጥረት አይቻለሁ ነገርን ሁሉ በጊዜው ውብ አድርጎ ሠራው ለሁሉም ዘመን አለው ለሁሉም ዘመን አለው ያንን ዘመን ደግሞ የሠራው ማን ነው እግዚአብሔር እግዚአብሔር ዘመንንና ሰውን ሲያገናኝ ዘመንንና ድርጊትን ሲያገናኝ በእግዚአብሔር ዘንድ ነገርን ሁሉ በጊዜው ምን አድርጎ ሰራው ነው የሚለው፣ ውብ አድርጎ ሰራ። ስለዚህ ዘመናትን የሚሰጠን ለኛ እግዚአብሔር ሰጥቶናል። እግዚአብሔር የዘመናት ጌታ ነው። እንደገና እግዚአብሔር ዘመንን ለኛ ሰጥቶናል። ይህ ጊዜ ይህ ሰዓት የሌላ የማንም አይደለም፣ የእኛ። ሦስተኛ፣ ስለ ዘመን ስታስቡ ሁል ጊዜ እንድታስቡት በዚህ በዘመናችን ለሰራነው ሥራ ላከናወንነው ነገር በእግዚአብሔር ፊት አንድ ቀን መልስ ይሰጣል። የተስማማን ነው የተግባባን ነው። አንደኛ እግዚአብሔር እህ የዘመናት ምንድን ነው ጌታ። ሁለተኛ እግዚአብሔር ዘመንን ለማንሰጥቷል ለኛ ሰው ለሰው ስለዚህ፣ ለሁሉም ምን አለው? ዘመን አለ። ለሁሉም ነገር ዘመን አለ። ዘመን የሌለው ነገር ዘመኑን ስናዛባ ነው ችግር የሚፈጠረው። ስለዚህ እግዚአብሔር ዘመንን ለኛ ሰጠ። ሦስተኛው በዘመናችን ለምንሰራው ሥራው ሁሉ በእግዚአብሔር ፊት ተጠያቂነት አለብን እግዚአብሔር ይጠይቃል። ምን ማለት ነው? በመጽሐፍ ቅዱስ ላይ ስትመለከቱ እግዚአብሔር እንዲህ ሲል ታገኛለች። እንዲህ ይላል በዚሁ በመጽሐፈ መክብብ ላይ ምዕራፍ 11 ቁጥር ዘጠኝ ላይ እንዲህ ይላል አንተ ጎበዝ ዘመን ያለው ማለት በዘመኑ ጉብዝና ያለው እ ወደ ፈለገበት የሚሆን ወደ ፈለገበት የሚሄድ፣ ያሰበውን የሚያደርግ መጽሐፈ መክብብ ምዕራፍ 11 ቁጥር ዘጠኝ ላይ አንተ ጎበዝ በጉብዝና ምን ይበልህ ደስ ይበልህ በጉብዝና ወራት ልብህን ደስ ይበልህ፣ በልብህም መንገድ አይኖችህም በሚያዩት ሂድ፣ እንደ ፈለግኩን ያሰብከውን ሁሉ አለው። ያሻህን ሁሉ ፈጽም፣ እንደፈለግከ አድርግ። መግደል ሲያሰኝ ግደል፣ መውደድ ሲያስፈልግ ውደድ፣ መጥላት ሲያስፈልግ ጥላ፣ የፈለከውን አድርግ፣ ልብህ ደስ ያለውን ሁሉ አድርግ። ግን ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣ እወቅ። ተግባራችን ሥራችን ክንውናችን አንድ ቀን እግዚአብሔር የዘመናት ጌታ ስለሆነ የዘመናት ባለቤት ስለሆነ፣ እግዚአብሔር በዘመን ምንድን ነው ያደረግከው ይጠይቃል። ይጠይቃል። አንዳንዶች ሰዎች ያ እግዚአብሔር የሰጣቸው ዘመን ያ እግዚአብሔር ያዘጋጀላቸው ዘመን ሳያውቁት በሌላ ዓለም ውስጥ ሆነው ያልፍባቸውና የዘመን ያለህ የቀን ያለህ ሲሉ እናያለን። ያየታቸዋል እስር ቤት ያሉት ጥሩ ነው። እዚህ ሀገር ጥሩ ፕሮግራም አላቸው። አታል እስር ቤት ያሉትን ሰዎች ሄደው ያነገሯቸዋል። ይፈቅዱላቸዋል፣ እነዚህ ጋዜጠኞቹ እንዲገቡ የእስር ቤቱ ጠባቂዎች ይፈቅዱላቸዋል። ገብተው ያነጋግሯቸዋል። አንዳንዶቹ ለመውጣት ተስፋ በሌለው ፍርድ የታሰሩ ምንም ተስፋ የሌላቸው ያናግሯቸው ሲያናግሯቸው በቃላቸው በአንደበታቸው የሚጮኸው ምን እንደሆነ ታውቃላቸው? የዘመኔ አለ። ያ ዘመኔን እንዴት ላግኘው፣ ያ ዘመኔን እንዴት ልኑረውን። እንዲህ አይነት ሰው በመጽሐፍ ቅዱስ ላይ ተጠቅሶልን እናገኛለን። ማነው ትዝ የሚላችሁ በዚህ መንገድ? በብራውያን መልእክት ምዕራፍ 12 ላይ እንዲህ የሚል ቃል አለ። በብራውያን መልእክት ምዕራፍ 12 ቁጥር 12 ላይ ስለዚህ የላሉትን እጆች፣ የሰለሉትንም ጉልበቶች አቅኑ፣ ያነከሰውንም እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ ዘመን እያለ ማለት ጊዜ እያለ ሰዓት እያለ፣ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችለው የለምና። የእግዚአብሔር ጸጋ ለማንም እንዳይጎድለው፣ ብዙዎቹም የሚረፉበት አንድ መራራ ሥር ወደ ላይ በቅሎ እንዳያስጨንቅ፣ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ዔሳው ለዚህ ዓለም የሚመጭ ሰው እንዳትሆኑ ተጠንቀቁ። ለምን ከዚያ በኋላ ማለት ከበደለ በኋላ ብኩርናውን ከሸጠ በኋላ ከዚያ በኋላ እንኳን በረከቱን ሊወርስ በወደደ ጊዜ እንደ ተጣለ ታውቃላችሁና፣ በእምባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘም። ተከታተላችሁታል። ያነበብኩት ነው። ደክሟቸዋል። ተከታተላችሁታል። ኤሳው በጊዜው እግዚአብሔር በሰጠው ጊዜ እግዚአብሔር በሰጠው ጊዜ ለኤሳው እግዚአብሔር በረከትን ሰጠው። እግዚአብሔር ምርቃትን ሰጠው። እግዚአብሔር ሁሉን ነገር ሰጠው። ኤሳው ጊዜውን፣ በረከቱን ሁሉ ናቀ። እናም ብኩርናውን ምን አደረገ? ሸጠ። ኋላ ግን ኤሳው ብኩርናውን ፈለገ። የብኩርናውን በረከት ፈለገ። ምን አለ ነው የሚለው? አላገኘውም፣ ነው አላገኘውም። በእምባ ተግቶ ፈለገ፣ ለንስሐ ስፍራን አላገኘም። እያስተዋላችሁ ነው። ለንስሐ ስፍራን እ አላገኘም ዛሬ የምንማረው ትምህርት ምንድን ነው ብያችኋለሁ። ዘመንን እህ ማወቅና መጠቀም። ስለዚህ እነዚህን ሦስት ነገሮች ከተገነዘብን እግዚአብሔር ስለሰጠን ዘመን የተለየ ትኩረት ይኖረናል። ባለፈው የዛሬ አራት ወር ነው አምስት ወር ላይ እዚህ ካሊፎርኒያ በጣም አከራካሪ የሆነ የሞት ፍርድ ተፈጽሞ ነበር። የሚያከራክረው በሕግ ዓይን አይደለም፣ በሰው ዓይን ነው። በሕግ ዓይን ያ የሞት ፍርድ የተፈጸመበት ሰውዬ ባልሳሳት፣ ስሙ ቱኪ ዊሊያምስ የሚባል ነው። ከአንድም ሶስት ሰው የገደለ ነው። በሕግ ዓይን ያን ሰው የሞት ፍርድ እንዲፈረድበት የሚያደርግ ወንጀል ፈጽሟል። ጊዜው ካለፈው በኋላ ግን ይህ ሰው በእስር ቤት እያለ ያከናወነው ነገር ገባው። በጣም የታወቀ እዚህ አገር በጣም ከሚታወቁት ጋንጎች የአንዱ ጋንግ መስራች ነው። ያ ያጠፋው ወንጅ ነፍስ ያ ያፈሰሰው ደም ምን ያህል ከንቱ በሆነ ድንቁርና ተይዞ እንዳጠፋ ገባው። ስለዚህም ቀን ከሌሊት ጽሑፍ እየጻፈ ድምፁን በቴፕ እየቀዳ እባካችሁ ተመለሱ፣ እባካችሁ ከዚህ ጥፋት ተመለሱ እያለ ብዙዎችን መምከር ጀመረ። ስራው በዓለም ባሉት ታላላቅ ከተሞች እስከሚሰራጭ ድረስ ለብዙዎች መመለስ፣ ለብዙዎች ከጥፋት መዳን ምክንያት ሆነ። ታሪኩ ፊልም ተሰርቶበታል። ታላቅ የሆነ ፊልም ብዙ ታላላቅ የዓለም መሪዎች እስኪያደንቁለት ድረስ ጥረቱን፣ የኔልሰን ማንዴላ ሚስት መታ እስከምትጠይቀው ድረስ የስዊዘርላንድ ፓርላማ ለኖቤል ፕራይዝ እስከሚያጨው ድረስ ታላላቅ ሥራ ሠራ፣ ግን በዘመኑ አልነበረም። አባቶቼ እናቶቼ፣ ወንድሞቼ፣ እህቶቼ የሱ ዘመን አልቆ ነበር። በሱ ዘመን የሰራው ስራ ሌላ ነበር። ስለዚህም ሕይወቱ የተለወጠ እንደሆነ እየታወቀ ኑሮ የተቀየረ እንደሆነ እየታወቀ ይህ ሰው በሞት ፍርድ ተቀጠ። ብዙ ታላላቅ ስም ያላቸው ሰዎች እየለመኑ እባካችሁ ኑሮውን አትርፉልን፣ ሕይወቱን አትርፉልን እያሉ አልተቻለም። ለኔ የዚህ ሰው ታሪክ መጽሐፍ ቅዱስ ስለ ኤሳው ከነገረን ታሪክ መጽሐፍ ቅዱስ ስለ እኔ ስለ አንተ ስለ አንቺ ስለ ሁላችን ከሚነግረን ታሪክ ጋር አንድ ነው። ይህ ጊዜ ዘመናችን ነው። አንዳንዶቻችን ባለፈው ዘመናችን ልናደርገው የሚገባንን ነገር ማድረግ ስላልቻልን ብዙ የምንቆጫለን። ያጠፋናቸው ከንቱ ጊዜያቶች፣ ያሳለፍናቸው ከንቱ ጊዜያቶች፣ ምን ነው በዚህ ቀን እንዲህ ባደረግኩ ነበር። ምን ነው በዚህ ጊዜ እንደዚህ ባደረግኩ። ምናልባት አንዳንድ ነገሮች መስራት ያለብን ያልሰራናለን፣ ያላከናወናለን በዛም በጣም እንቆጫለን። የሚያሳዝነው ስላለፈው እየተቆጨን የአሁኑን ደግሞ ምን እንላለን? እንረሳለን። ስላለፈው እያዘንን ስላለፈው እያለቀስን ስላሁኑ እንተዋለን። ለዚህ ነው አዎ ያለፈው አልፏል። አዎ ባለፈው ማድረግ የሚገባንን ነገር ምናልባት ሳናደርግ ቆይተን ሊሆን ይችላል እኔ ራሴ የምላቸው ጊዜያቶች አሉ በከንቱ አለፉ የምላቸው ጊዜያቶች አሉ የምቆጭባቸው ጊዜያቶች ሊኖሩ ይችላል ግን ስለነዛ ካሁን በኋላ ልንለውጥ አንችልም ግን አንድ ነገር ልናደርግ እንችላለን ምን ያን ያለፈውን ያንን የጠፋውን ጊዜያችንን? አሁን እንደገና ልንገዛው እንችላለን። ለምን ገና በጊዜያችን ላይ ነዋ ያለን፣ ገና አላለፍንም። በቃ የአንተ ጊዜ አይደለም አልተባልንም። በሞት በቃ እናንተ ጊዜ አይደለም ተውት አልተባልንም። ትንሽ ባለችን ጊዜ ትላንትና፣ ከትላንት ወዲያ ይቅርታ ስለ ጡት ካንሰር ሰሞኑን በጣም በሰፊው እየተነገረ ነው ያለው። እንዲሁም ትላንትም ትልቅ ሩጫ ነበረ። የእኛ ወገኖች የሆኑ እዚህ ቤተ ክርስቲያን የሚያስቀድሱ ሁሉ ሩጫው ላይ ተሳትፈው ነበር። ትልቅ ነገር ነው በእውነት ምርመራ እንዲካሄድ ብዙ ብዙ እህቶቻችን በእውነት በዚህ ነገር እንዲሁም ዛሬ የእናቶች ቀን ነው አደለም? ጥሩ ነገር ነው እና ስለ አንዲት ሴት ሰማ ነበር ታዋቂ የሆነች በጣም ታዋቂ የሆነ ችሎታ ያላት ግን አንድ ጉድለት ነበረባት። ምን ነበረ? በቤቷ በቤተሰቦቿ እንግዲህ አንዳንዴ ከዘርም ጋር ሊያያዝ ይችላልና እንዲህ ያለ ነገር። ስለዚህም ይመስለኛል ሐኪሞች ሁልጊዜ በቤተሰብ ልብ ድካም በሽታ አለባቸው ወይ እንዲህ እንዲያለባቸው ወይ ምናምን የሚሉት አንዳንድ የአንዳንድ በሽታዎች ከዘር ጋር ሊመጡ ይችሉ ይሆናል፣ በብዛት ባላውቅም። ነገር ግን የእሷ አያቷም በጡት ካንሰር ነው የሞቱት፣ እናቷም በጡት ካንሰር ነው የሞቱት። እሷ ግን ሳትጠነቀቅ ቆይታ መጨረሻ ላይ ሶስተኛ ደረጃ የጡት ካንሰር ሲሆን አወቀች። ኪት ጊዜ ነበራት፣ ሰዓት ነበራት። ስለዚህ እስከ መጨረሻዋ እስከምትሞትባት ሰዓት ድረስ የሚመጣውን ትውልድ የምትቀይርበትን የሚመጣውን ትውልድ ነፍስ የምታድንበትን ዘመኗን ዋጀችው። መልሳ ገጻችሁ ይገርማችኋል። አሁን በዚህ ሳምንት አረፈች ነገር ግን በረጅም ጊዜ ህይወቷ፣ ያልሰራችውን ለብዙ ሰዎች ህይወት ሆነች። ያን ዘመኗን ዋይታ ገዝታ አለፈች። ዘመኑን ዋጁ! ዘመኑን ዋጁ! ቤተ ክርስቲያን ለንስሐ ስትጠራን፣ ሰብሰብ በሉ ስትለን የምንመልሰው መልስ ምንድን ነው? በወጣትነት ህይወት ያላችሁ የለም ኑሯችሁ በትዳር ዓለም ይሁን ስትባሉ የምትመልሱት መልስ ምንድነው? በትዳር ዓለም ያለነው ወደ ስጋው ደሙ እንቅረብ ስንል ራሳችንን ህይወታችንን መርምረን ልባችንን መርምረን ወደ አምላካችን እንቅረብ ስንል የምንመልሰው ምንድነው? እስቲ ትንሽ ጊዜ ይኑረኝ። ሊካውኑ ምን ጥድፊያ ነው? ይገርመው። አንዳንድ እናቶችና አባቶችን በዚህ እንተባበራለን። አንተ ኮሊጅ ነህ፣ አንቺ ኮሊጅ ነሽ፣ የምን ጥድፊያ ነው? የሚያታድፈው ሌላ ነው። ዛሬ አለን ስንል ነገ እንዳንኖር የሚያደርገን ዛሬ ሁሉም ነገር አማን ነው ብለን ነገ ከነገ ወዲያ ወዲያው እጅና እግራችን የምንተሳሰርበት የአንተ ጊዜ አይደለም ሰዓት አልቋል የምንባልበት ማናችንም ኑሮ ከዚህ እስከዚህ ነው የተባልን የለንም የሁላችንም ዘመን ያለው ማን ጋ ነው የዘመናት ጌታ በሆነው በአምላካችን እጅ ነው ዘመኑን ዋጁ ዘመኔ አልቋል ብለን ጊዜ አልቋል ህይወቴ አልቋል ብላችሁ የዘመን እስረኛ አትሁኑ። ያ ዘመን የተሰጣችሁ ለእናንተ ነው። ያ ጊዜ አሁን ነው። አሁን እንደገና ዘመናችንን ልንዋጅበት ጊዜያችንን ልንዋጅበት እንችላለን። የጥልና የክርክር ዓመታትን አሳልፈን ይሆናል። የሐዘን ዘመናትን አሳልፈን ሊሆን ይችላል። አሁን ዘመናችንን የሰላም ማድረግ እንችላለን። የኀጢአት ዘመን አሳልፈን ሊሆን ይችላል። አሁን የጽድቅ ዘመን ማድረግ እንችላለን። ያኔ ነው ምን ገዛ ሀገርን በሚጎዳ ነገር ተሰማርተን ሊሆን እንችላለን። አሁን ከዋጀነው ዘመናችንን ሀገርን የሚጠቅም ነገር ልንሠራ እንችላለን። ያነው ቤተ ክርስቲያንን የሚከፋፍል ነገር ሰርተን ሊሆን ይችላል። ቤተ ክርስቲያንን የሚጎዳ ነገር ሰርተን ሊሆን እንችላለን ነገር ግን ዘመናችንን ከዋጀን ለቤተ ክርስቲያን እድገት፣ ለቤተ ክርስቲያን መስፋፋት የሚጠቅም ነገር ልንሰራ እንችላለን። ባለችን ጊዜ፣ ባለችን ዘመን ለምን አንድ ቀን ነገ አትሆንም? የኔና የእናንተ ማለፊያ ነው። ይህች አንድ ቀን ዘመናችንን የምንዋጅባት ቀን ናት። ይህች አንድ ቀን ሕይወታችንን የምንቀይርባት ቀን ናት። ጥያቄው ግን ለዚህ ተዘጋጅታችኋል ወይ? ለዚህ ተዘጋጅተናል ወይም፣ ለዚህ ነው ቅዱስ ጳውሎስ ሕይወታችሁ፣ ኑሯችሁ በዓለም አደባባይ ሌላ ታሪክ፣ ሌላ ስም ቢኖረውም እንኳን እንደገና የአምላካችሁን ስም ለማስከበር ከፈለጋችሁ አሁን የምታደርጉትን እነግራችኋለዋልና ምን አድርጉ? መጀመሪያ አለ፣ ዘመኑን ዋጁ፣ ዘመኑን ግዙት። ያላችሁን እድል ሁሉ ተጠቀሙበት። ዘመንንና ዓመትን ቦታን የሚመድማን ነው እግዚአብሔር ነው፣ እግዚአብሔር ነው። አልጸጸትም ኢትዮጵያ ውስጥ በመወለዴ። አንዳንዱ ይላል ነው እንደው እንደው፣ ሌላ ሀገር በተወለድኩ ኖሮ ምን አለበት፣ እስራኤል በተወለድኩ ይላል። አይሞኞ። እግዚአብሔር ባስቀመጠን ባስቀመጠን ስፍራ ላይ፣ እግዚአብሔር ዘመንን በሰጠን ስፍራ ላይ መጠቀም ነው እንጂ እኮ ልክ እንደኔና እንደናንተም እኮ ደግሞ ከእስራኤል የተወለደ ከአሜሪካ የተወለደ መንገድ ላይ የሚንገላወስ እኮ ደግሞ አለ። እግዚአብሔር ያስባቸው አይደለም እንደ ሁሉ ነገር እያሉ አሁን ወረቀት የሌላችሁ ስንቶች አላችሁ ደፋ ቀና እያላችሁ እየተደበቃችሁ የምትሰሩ መከራውን ቀንበሩን ይዛችሁ። ግን ወረቀቱን ይዞ ዜጋ ሆኖ የዚች አገር ስንት ነገር የሚጠቀም ሆኖ ነገር ግን መንገድ ላይ ወድቆ ያደረ ስንታለ። ከየት መወለድህ አይደለም። ከማን ወገን መሆንህ አይደለም። ሀብትህ በባንክ ቤት ምን ያህል መሆኑ አይደለም። እግዚአብሔር በሰጠን ዘመን እግዚአብሔር በሰጠን ጊዜ ተጠቅመንበታል ወይ ነው። ይህ ጊዜ ይህ ሰዓት እግዚአብሔር ለእኔና ለእናንተ የሰጠን። ስለዚህ አባቶቼ፣ እናቶቼ የምጠይቃችሁ ጥያቄ የምንጠብቀው ምንድን ነው? ንስሐ ለመግባት የምንጠብቀው ምንድን ነው? ለመታረቅ ወንድማችንን ይቅር ለማለት እህታችንን ይቅር ለማለት የምንጠብቀው ምንድን ነው? በሰላም ለመኖር የምንጠብቀው ምንድን ነው? ንጹህ ልብ ይዞ ለመጓዝ የምንጠብቀው ምንድን ነው? ለሀገር የሚጠቅም ለወገን የሚጠቅም ነገር ለማድረግ የምንጠብቀው ምንድን ነው? ቤታችን ሰላም እንዲሆን ልጆቻችን ተረጋግተው እንዲኖሩ የምንጠብቀው ምንድን ነው? ዘመናችሁን ዋጁ ይለናል አምላካችን። በቃ ግዙት፣ አለባሌ ተሆኖ የተኖረበትን ጊዜ ግዙት። እንደገና እንዴት እንግዛው? ቅድም ወዳልኩት ነገር እንደገና እመለሳለሁ። የዘመናት ጌታ ወደ ሆነው ወደ እግዚአብሔር መምጣት እግዚአብሔር ሆይ ዘመኔን አድስልኝ ዘመን ያንተ ነውና ጊዜን ለውጥልኝ በከንቱ ያሳለፍኳቸው ጊዜያቶች ነበሩ። አሁን ደግሞ ይሄንን እድሜ የሰጠኸኝ ያንተነ። ይሄን እድሜ ለኔም ለወገኔም ለሕዝቤም እንድጠቀምበት አድርገኝ እንበለው። እግዚአብሔር ለሁላችንም የንስሐን ዘመን፣ የንስሐን ስፍራ፣ የንስሐን ጊዜ ይስጠን። ዘመናችንም እንደገና እንድንጠቀምበት፣ እንድናውቅበት አምላካችን ይርዳን። አሜን። እግዚአብሔር ከሁላችሁ ጋር ይሆን።